የወይን ሐረጊቱ የአንጋፋው ድምፃዊ አለማየሁ እሸቴን ዜማ ነበር ያዳመጣችሁት። ይህ አንጋፋ ድምፃዊና የኪነ ጥበብ ሰው አለማየሁ እሸቴ በትላንትና ዕለት ከዚህ ዓለም በሞት ተለይቷል። የኢትዮጵያ ዘመናዊ ሙዚቃ ማደግ ከጀመረበት ጊዜ አንስቶ የሚሊዮኖችን ቀልብ ከሳቡ ድምፃውያን አንዱ የሆነው አለማየሁ የኪነ ጥበብ አስተዋጽኦችና ስራዎች እየታወሱ ነው። ዓለማየሁን ከዓለም አቀፍ ባለሙያዎች ጋር የሚነጻጸር በማለት የገለጸው አንጋፋው የኪነ ጥበብ ባለሙያና የቅርብ ሰው ደበበ ሸቱ ነው። ድፍረትን የሚጠይቁ ስራዎችን የሰራ ጀግናና ሕዝባዊ አርቲስት ሲሉ ያሞካሹት ደግሞ ሌላው አንጋፋ የኪነ ጥበብ ሰው እና የቀድሞ የፖሊስ ኦርኬስትራ ባልደረባው ተስፋዬ አበበ ናቸው። በቅርቡ የላቀ አስተዋጽኦ ሽልማት ያበረከቱለት ጠቅላይ ሚኒስትር ዐቢይ አህመድም ስራዎቹ ኢትዮጵያን ከፍ እንዳደረጉ ይኖራሉ ብለዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል። ኢትዮጵያ አንጋፋውን ድምፃዊ በሞት አጣች። አለማየሁ እሸቴ ከዚህ ዓለም በሞት ተለየ። በተወዳጁ ሥራው ደጋግሞ በጠራት ከግማሽ ምዕት ዓመት በላይም ሌሎች በርካታ ጥዑመ ዜማዎችን በተጫወተባት አዲስ አበባ ትናንት እስከ ወዲያኛው አሸለበ። በተለይ በአስራ ዘጠኝ ሃምሳዎቹና ስድሳዎቹ ያበቡት የዘመናዊ ኦርኬስትራዎች አጉልተው ካወጧቸው ኮኮብ ድምፃውያን አንዱ ነው አለማየሁ ሸቴ። ያኔ ክብር ዘበኛ፣ የፖሊስ ሰራዊት እና ምድር ጦር በተባሉ ዘመናዊ ኦርኬስትራዎች መካከል የነበረው ፉክክር የውድድር መንፈስ ጠንካራ ነበር። በዚህ ፉክክር መካከልም ነው ከዓይን አውጣችሁ የተባሉ የዘርፉ ከዋክብት ከየኦርኬስትራዎቹ የወጡት። አለማየሁ እሸቴ የዚያን ጊዜው የፖሊስ ሰራዊት ኦርኬስትራ ካበረከታቸው ከዋክብት መካከል ይጠቀሳል። ቀጣዩ ሥራ ለምሳሌ ከሌላዋ የፖሊስ ሰራዊት ኦርኬስትራ ባልደረባ ሂሩት በቀለ ጋር እየተጫወተው ነው። ከዚያን ጊዜ አንስቶ እስከ ዛሬ በዘለቀ የሙያ ብቃትና ዘመን ተሻጋሪ ተሰጥኦም አድናቂዎቹን የኢትዮጵያን ሕዝብና አገሩን አገልግሏል። አለማየሁ አንጋፋው የኪነጥበብ ባለሙያና የቅርብ ጓደኛው ደበበ እሸቱ አለማየሁ ከዚያን ጊዜ ጀምሮ የነበረው ተቀባይነት ከፍተኛ እንደነበር ይናገራል። በዘመኑ እንደጀመረ ግማሹ ኤልቪስ ፕሬስሊ ይለዋል፣ ግማሹ ጀምስ ብራውን ይለዋል። እና እንግዲህ ይሄ ለእኔ የሚያሳየኝ አለም አቀፍ ከሆኑ የሙዚቃ ባለሙያዎች ጋር ተነጻጻሪና ተወዳዳሪ የነበረ የጥበብ ባለሙያ መሆኑን ነው። እንግዲህ አንተም ጠቅስኸዋል በአስራ ዘጠኝ ሃምሳዎቹ በስልሳዎቹ በተለይ በተለያዩ ኦኬስትራዎች መካከል በነበረው ፉክክር ወቅት ጎልተው ከወጡ ድምፃውያን አንዱ ነው። አለማየሁ ሸቴ በዛ ሰዓት በተለይ እሱን እንዲጎላ እና ዓይን ውስጥ እንዲገባ ያደረገው ምን ነበር? እንቅስቃሴው የተለየ እንቅስቃሴ ነበር የሚያደርገው። ቀብረር ማለት፣ መጀነን፣ በራስ መተማመን መድረክ ላይ ሲወጣ መጀገን የሚችል የጥበብ ባለሙያ ነው፣ ሙዚቀኛ ነው እና ያኔ እንዳልከው እኛ ውጋየሁና እኔ ቤተ ኪነ ጥበባት ትያትር ዩኒቨርሲቲ ውስጥ ስለነበር የምንሰራው ማብራቱን የምንሰራላቸው እኛ ነበርንና ለአንዳንድ ሙዚቀኞች እናደላ ነበር ከምናደላላቸው የሙዚቃ ባለሙያዎች ደግሞ አንዱ አለማየሁ እሸቴ ነበር በልደት አዳራሽ ሙዚቃ በሚያቀርቡበት ጊዜ ማለት ነው ለየት አዳራሽ በሚቀርብበት ጊዜ ለሱ ለየት ያለ ለጥላሁን ለየት ያለ ለማሙድ ለየት ያለ እንዲህ መርጠን የእኛ ናቸው ያልናቸውን የምንወዳቸውን ሰዎች ማብራቱን አበራሩም የውድድርም ጊዜ ስለነበር ሰራዊት እንዲበልጥ የሚፈተንበት ጊዜ ስለነበር፣ ክብር ዘበኛ፣ ፖሊስ ኦርኬስትራ፣ እነዚህ እነዚህ አንድ ሰው እንዛለን፣ ምድር ጦር አንድ ሰው ከምድር ጦር አንድ ሰው እንዛለን፣ ከክብር ዘበኛ ያው የታወቁትን በሙሉ እንዛለን። ለእነዚህ ሰዎች ክብርና ፍቅር ነበረን። እኛም በዘመን ወጣትነታችን መጠን ለእነዚህ ሰዎች ያን አገልግሎት የሰጠነው በፍቅር ነው ማለት ነው፣ በሁለት በከፍተኛ ፍቅር ስለምንወዳቸው የማምለክ ያህል ነበር የምንወዳቸው። ሌላው አንጋፋ የኪነጥበብ ባለሙያና በዘርፉ የክብር ዶክትሬት ያገኙት ተስፋ አበበ። በቀድሞው ፖሊስ ሰራዊት ኦርኬስትራ የዓለማየሁ ሸቴ የሥራ ባልደረባ ነበሩ። አለማየሁም በእርሳቸው የተደረሱ በርካታ ሙዚቃዎችን ተጫውቷል። ድፍረት የሚጠይቁ አገራዊ ስራዎችን የሚጫወት ባለሙያ መሆኑን ይናገራሉ። በምናዘጋጅለት አገራዊ ስራዎች ያ በጣም ትኩረት ይሰጣል። ከፍቅር ዘፈን ይልቅ አሁን ለምሳሌ እንደነማን ይሆን ትልቅ ሰው

መዋጋት የሚችል ደፋር ወጣት፣ ደፋር ድምፃዊ ነበረ። እሳት የተከለከሉትን ሁሉ ነበረ የምሰራውና ለዛ የሚጋፈጥ ጀግና ጀግና የፍቅር ዘፈን ላይ ሳይሆን እዚህ ላይ ነው ትኩረት የሚሰጠው። አለማየሁ ሙያውንና ተሰሚነቱን በመጠቀም ያደረጋቸው አስተዋጽኦዎች በተለያየ መንገድ የተገለጹ እስከ ዕለተ ሞቱም የቀጠሉ ነበሩ። የአሜሪካ ድምጽ ሬዲዮ ከአህዱ ሬዲዮና ቴሌቪዥን ጋር በመተባበር በሠራው የኮሮና ግንዛቤ ማስጨበጫ የቴሌቪዥን ፕሮግራም ላይ ለምሳሌ በአዲስ መልክ የተጫወተውን ሙዚቃ በመጋበዝ ጭምር ተሳትፏል። ልክ እንደ ሰው ታሞ ኮስምኗ ዘመኑ በደስታችን ዙፋን ተሾሟል አዘኑ ከቤት ተሰብሰብ የአሜሪካን ድምፅ ሬዲዮ ጣቢያ በእውነቱ ይሄንን ነገር አዘጋጅቶ በወገኖችን ተቀርብ ማድረጉ ከልብ ከልብ እጅግ በጣም አመሰግናለሁ እግዚአብሔር ዓለማየሁ እሸቴ ኢትዮጵያ በሰሜኑ ግዛቷ በኩል የገጠማትን ፈተና በተመለከተ ሙያዊ አስተዋጽኦ ለማድረግ እየተንቀሳቀሱ ካሉ አርቲስቶችም አንዱ ነበር። ከዚህ አንጻር ደግሞ ከሌሎች ድምፃውያን ጋር በመሆን የተጫወተውና ገና ያልተለቀቀ ሙዚቃ መኖሩን የሙያ ባልደረቦቹ ጠቁመዋል። ሞት ቀደመው እንጂ የፊታችን ሐሙስ በሚካሄደው በዚህ ስለ ኢትዮጵያ የተሰኘ ሥራ የሙዚቃ ቪዲዮ ቀረጻ ላይ ለመሳተፍ ቀጠሮ ይዞ ነበር። ትናንት ግን ሥራችሁን ቀጥሉ፣ የኢትዮጵያ አምላክ ከእናንተ ጋር ይሁን የሚል መልእክት ለባልደረቦቹ ማስተላለፉ ተገልጿል። ጠቅላይ ሚኒስትር አብይ አህመድ ባስተላለፉት የሐዘን መግለጫ መልእክት ሀገሩን አጥብቆ በመውደድና ለሀገሩ ከልብ በመሥራት ለብዙ ከያንያን አርአያ የሆነው ዓለማየሁ እሸቴ ማለፉን ሰምቼ እጅግ አዝኛለሁ ብለዋል። ሥራዎቹ ኢትዮጵያን ከፍ እንዳደረጉ ይኖራሉ ያሉት ጠቅላይ ሚኒስትሩ ለኢትዮጵያ የሠራ ያርፋል እንጂ አይሞትም በማለትም አክለዋል። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴም በተመሳሳይ የሐዘን መግለጫ መልእክት አስተላልፈዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።